Foreign Service Institute, M. Harrick Basic Course, Unit 26. Basic Sentences. For Learning. Can I to listen to the message? Then I gave it to the message. I was <laughs> a worker. I አቶ ዮሐንስን ከእንግዶቻችን ጋር አስተዋውቃቸው እንዲሁም የሚበላና የሚጠጣ ነገር ወዳለበት ውሰዳቸው። ጥሩ ሀሳብ ነው። ጥሩ ነሽ። ይህም እንግዶቹ ጋር ላስተዋውቀው። አቶ ዮሐንስ እሺ። ነገር ግን ከእንግዶቹ ጋር ከመተዋወቄ በፊት እጀን መታጠብ ፈልጋለሁ። እንግዲያስ እንግዲያስ መታጠቢያ ቤቱን ላሳየው። ሳሙናና ፎጣ በመታጠቢያ ቤት ውስጥ ይገኛል። አመሰግናለሁ። ፎር ፍሎረንስ ጤናሽ፣ ጥልኝ አቶ ዮሐንስ እንደምን ሰነበቱ? ደህና፣ እግዚአብሔር ይመስገን። እርስዎስ አቶ ከበደ? አቶ ዮሐንስን ከእንግዶቻችን ጋር አስተዋውቃቸው፣ እንዲሁም የሚበላና የሚጠጣ ነገር ወዳለበት ውሰዳቸው። ጥሩ ሐሳብ ነው። ጥሩ ነሽ፣ ይምጡ፣ ከእንግዶቹ ጋር ላስተዋውቅዎት። አቶ ዮሐንስ እሺ፣ ነገር ግን ከእንግዶቹ ጋር ከመተዋወቄ በፊት እጅን መታጠብ ፈልጋለሁ። እንግዲያስ መታጠቢያ ቤቱን ላሳየዋ ሳሙናና ፎጣ በመታጠቢያ ቤት ውስጥ ይገኛል። አመሰግናለሁ። ፎር ኮምፕሬንሽን ጤናሽ ትልኝ አቶ ዮሐንስ እንደምሰነበቱ? ደህና እግዚአብሔር ይመስገን። እርስዎስ? አቶ ከበደ፣ አቶ ዮሐንስን ከእንግዶቻችን ጋር አስተዋውቃቸው፣ እንዲሁም የሚበላና የሚጠጣ ነገር ወዳለበት ውሰዳቸው። ጥሩ ሐሳብ ነው ጥሩነሽ ይምጡ ከእንግዶቹ ጋር ላስተዋውቀ። ወጣቱ ዮሐንስ እሺ፣ ነገር ግን ከእንግዶቹ ጋር ከመተዋወቄ በፊት እጀን መታጠብ እፈልጋለሁ። እንግዳስ መታጠቢያ ቤቱ እንዳሳየው። ሳሙናና ፎጣ በመታጠቢያ ቤት ውስጥ ይገኛል። አመሰግናለሁ። ዩስፉል ወርድ በከበደ ፋንታ እኔ እመጣለሁ። ልብሱን ማጠብ ይፈልጋል። ቆሻሻውን ልብስ አጠበ። ልብሱ በጣም ንጹህ ነው። ምስጢር ሊነግርህ እፈልጋለሁ። እሱ ድሀ ሰው አይደለም። ድሆች ሀብታም ሰው የፈለገውን ይገዛል። አባቴ ባለጸጋ ነበር። ምንም እንኳ ቢመጣ አላየኝም። እዚህ ገደማ ሆቴል አለ። የቤቱ ዋጋ አስር ብር ገደማ ነው። የባንኩ ገዢ ኢትዮጵያዊ ነው። አገረ ገዢውን ታውቃለህ? አንዳንዴ አዲስ አበባ ይሄዳል። የቤት ውስጥ ጨለማ ነው። ብርሃን በመስኮቱ ይገባል። መልካም የመጥፎ ተቃራኒ ነው። ባንኩ በመቶ አራት ወለድ ይከፍለኛል። በትምህርት ቤታቸው ውስጥ ሶስት ሺህ የሚሆኑ ተማሪዎች ይገኛሉ። ይህ ውሻ ክፉ ነው። ሰፊ ቤት አለው። ሰፋፊ ቤቶች አሉት። ትንሽ እርሳስ ሰጠኝ። ትንንሽ እርሳሶች ሰጠኝ። ረጅም ልጅ አላት። ረጃጅም ልጆች አሏት። አጭር ጠረጴዛ ገዛሁ። አጫጭር ጠረጴዛዎች ገዛሁ። ጥቁር ውሻ አለው። ጥቋቁር ውሾች አሉት። ነጭ አንበሳ መጣ። ነጫጭ አንበሶች መጡ። ቀይ መኪና ይገዛል። ቀያይ መኪናዎች ይገዛል። ትልቅ ሰው አየሁ። ትልልቅ ሰዎች አየሁ። ቀጭኑን ሰውዬ እጠራዋለሁ። ቀጫጭኖቹን ሰዎች እጠራቸዋለሁ። ውፍራን በሬ አልገዛም ውፋፍራም በሬዎች አልገዛም ን የሆነው ሆነው ወንድም ህን ሄድህ አየኸው አዎ ባለፈው ወር ሄጄ አየሁት ቀደም ማለትና መምጣት ያስፈልገዋል አዎ በሁለት ሰዓት እዚህ መገኘት አለበት እዚህ ቆመ፣ ምን ትሰራለህ? አውቶቡሱ ይመጣል በማለት እጠብቃለሁ። እሁድ ወደ መስሪያ ቤት ትሄዳላችሁ? ምናልባት ንሄድ ይሆናል። ስራ ለማግኘት ብዙ ጥረት አድርገህ ነበር? አዎ በጣም ብዙ ጥረት አድርጌ ነበር። ልጅህ የቤቱን ደረጃ መውጣት ትችላለች? የለም፣ ገና ትንሽ ናት። አስተማሪ መሆን አበለጽግም? በጣም ያበለጽጋል። ትምህርት ቤቱን ለማስፋፋት ገንዘብ የት አገኘህ? የትምህርት ሚኒስቴር ሰጠኝ። ንግድ የሚያበለጽግ ሥራ ይመስልሃል? አዎ የሚያበለጽግ ይመስለኛል። አቶ ከበደ አዲስ አበባ ውስጥ ነዋሪ ናቸው። አዎ እዚያ ያስተምራሉ። ባንኩ ብዙ ቅርንጫፎች አሉት? ሁለት ቅርንጫፎች ብቻ አሉት። ንጉሠ ነገሥቱ ወደዚህ አገር መቼ ይመጣሉ? ከአራት ወር በኋላ ይመጣሉ። ንጉሠ ነገሥቱን ከዚህ በፊት አይተሃቸዋል? የለም፣ አላየኋቸውም። አንድ ሰው በስራው ከፍ ማለት ቢፈልግ ምን ማድረግ አለበት? ትምህርቱን ማሻሻል ያስፈልገዋል። የወ ደሞዝህ ስንት ነው? አራት መቶ ብር ነው። ደሞዝህ ሊያበለጽግህ ይችላል። ንግዴን ካላስፋፋሁ ደመወዜ ሊያበጽገኝ አይችልም። የመኪናውን መስኮት የዘግኸው አንተ ነህ? የለም፣ አቶ ዮሐንስ ነው። ቤትህ ስንት መስኮቶች አሉት? ስድስት መስኮቶች አሉት። መዝጊያውን በምን ዘጋኸው? በቁልፍ ዘጋሁት። የመኪናው መዝጊያ ሰፊ ነው? በጣም ሰፊ አይደለም። የበሩን መዝጊያ የከፈተው ማን ነበር? የአቶ ዮሐንስ ሴት ልጅ ነበረች። አንተ የመኪናህን በር ዘግተው ነበር? አዎ ዘግቸው ነበር። የእናንተ ባንክ በመቶ ስንት ወለድ ይሰጣል? ስድስት ብር ከሀምሳ ሳንቲም ይሰጣል። ወደ ውጭ አገር መሄድ ትርፍ አለው? ይህ በጣም አስቸጋሪ ጥያቄ ነው። እናንተ ከተማ ውስጥ ስንት ነጋዴዎች ይገኛሉ? ሀምሳ የሚሆኑ ነጋዴዎች አሉ። ሱቅ መከራየት የሚፈልጉ ነጋዴዎች ታውቃለህ? አዎ አውቃለሁ። የዚህ ሱቅ ኪራ ከዛኛው ይበልጣል? አዎ፣ በአስር ብር ይበልጣል። ሁለት ዋሶች ብሰጥህ ሁለት መቶ ብር ታበድረኛለህ? አዎ፣ አበድርሃለሁ። ዋስህ ስንት መቶ ብር ሊከፍል ነው? አንድ መቶ ብር ሊከፍል ነው። መኪናው ስንት አወጣ? ሁለት ሺህ አምስት መቶ ብር አወጣ። ከባንክ ስንት ብር እንዳወጣልህ ትፈልጋለህ? ሀያ ብር አውጣለኝ። ተማሪው ወደ አሜሪካ ለመሄድ ገንዘብ ከማን ተበደረ? ከባንክ ተበደረ። ባንኩ ስንት ገንዘብ አበደረው? የገንዘቡን ቁጥር በተለይ አላውቀውም። ገንዘቡን ሲበደር ለባንኩ ፈረመ? አዎ ፈረመ። ለመሆኑ መታወቂያ ወረቀት ቢኖርህ በዋስ ፋንታ እሱን መስጠት ይቻላል? አዎ ይቻላል። ገንዘብ ከባንክ ለመበደር ስንት ጊዜ ይፈጃል? አንድ ሳምንት ይፈጃል። የለማን ብር ለከበደ አልሰጠኸውም? የለም አልሰጠሁትም። ሆቴሉ ውስጥ ለምን መተኛት አትፈልግም? ምክንያቱም ሆቴሉ ውስጥ መተኛት ደስ ስለማይለኝ ነው። የነበረህን አንድ ሳጥን ብርጭቆ ለማን ሸጥኸው? ገና አልሸጥሁትም። አስተማሪው ጠመኔ ይፈልጋል? አዎ ይፈልጋል። ቀጭን መሆን ትፈልጋለህ? አዎ ቀጭን መሆን እፈልጋለሁ። ቤቱን በቁልፉ ከፍተህ ሳጥኑንና ብርጭቆውን አስገብኸው? የለም አላስገባሁትም፣ ምክንያቱም ቁልፍ አልነበረኝም። ልብስሽን የምትሰፊበት መርፌ አለሽ? አሁን የለኝም። ወደ ፊት ግን አገኝ ይሆናል። ፎጣ ለመግዛት ወደ ገበያ ማን ይሄዳል? የአቶ ተሰማ ባለቤት ትሄዳለች። ሳሙና ገዝተች ፎጣውን ማጣት ትፈልጊያለሽ? የለም፣ ዛሬ ወደ ገበያ መሄድ አልችልም። እመታጠቢያ ቤት ውስጥ ምን ታደርጋላችሁ? ቆሻሻውን ፎጣ እናጥባለን። ወደ ገበያ ስትሄድ ምላጭ ልትገዛልኝ ትችላለህ? ገንዘብ የለኝም እንጂ ገዛልህ ነበር። ወፍራሙ በሬ የማን ነው? ያቶ ዮሐንስ ይመስለኛል። ምንም እንኳ ደሀ ቢሆን ደግ ሰው አይመስልህም? አዎ፣ በጣም ደግ ሰው ነው። የ የለማ ወዳጅነት ምስጢሩ ይገባል። አዎ፣ ይገባኛል። ለማ ካገረ ገዢ ጋር ለመተዋወቅ ይፈልጋል። አዎ፣ ለመተዋወቅ በጣም ይፈልጋል። አገረ ገዢው እንግዶቹን መጋበዝ ይፈልጋሉ። አዎ፣ ይፈልጋሉ። የአገረ ገዢው ግብዣ እንዴት ነበር? በጣም ጥሩ ነበር። ሰውን ማክበር በጣም ጥሩ ነገር አይመስልህም? አዎ በጣም ጥሩ ነገር ነው። አቶ ለማን በስንት ሰዓት አስነሳዋለህ? በአራት ሰዓት ገደም አስነሳዋለሁ። መኪናውን አስነስቶ ወዴት አገር ሄደ? ወደ አዲስ ከተማ ስንሄድ አየሁት! የነበረህን ገንዘብ ሁሉ የት አጠፋኸው? ብዙ ነገር ገዛሁበት። በድንገት ከመኝታው ይነሳል? አዎ አንዳንዴ ይነሳል። አዲስ አበባ ውስጥ በጣም ብዙ ትራፊክ አለ። አዎ በጣም ብዙ ትራፊክ አለ። እዚህ በመጣ በማግስቱ የት ሄደህ ነበር? ለማን ለማየት? ወደ አዲስ ከተማ ሄጄ ነበር። ልጅን ከልጄ ጋር እናስተዋውቃቸው። በጣም ጥሩ ሀሳብ ነው። ይህ ምግብ ሁሉ ዛሬ ማታ መበላት አለበት። አዎ ሁሉም ማለቅ አለበት። ወተቱ መጠጣት አለበት። ወተቱ በአንድ ቀን መጨረስ የለበትም። ዛሬ ካልከርክ እንግዲያ መቼ ትሄዳለህ? ምናልባት ነገ ሄድ ይሆናል። ጨለማ የብርሃን ተቃራኒ እንደሆነ ታውቃለህ? አዎ አውቃለሁ። እዚህ ሀገር ብዙ ሀብታም ሰዎች አሉ። አዎ ብዙ ሀብታም ሰዎች አሉ። ገዢው በጣም ሀብታም ሰው ነው። አዎ፣ አሜሪካ ውስጥ ብዙ ገንዘብ አለው። በጣም ጌታ ብትሆን በገንዘብህ ምን ታደርግበታለህ? አንድ ትምህርት ቤት ሰራበታለሁ። በለማና በዮሐንስ ፈንታ ወደ ካሊፎርኒያ ማን ማን ሄዱ? ያቶ ከበደ ሁለቱ ልጆቹ ሄዱ። ቁሻሻውን ከቤት ማን ወይዘሮ ጥሩነሽ አወጣችሁ። ዛሬ ቆሻሻ ልብስህን ታጥባለህ? ምናልባት ከሰዓት በኋላ አጥብ ይሆናል። ልብሴ ንጹህ ነው። አዎ ልብስህ ሁሉ ንጹህ ነው። እቤት የነበረውን ንጹህ ፎጣ ማን ወሰደው? ልጆች ወደ ዋና ወሰዱት። ሀብታም ሰው በገንዘቡ ምን ያደርግበታል? ይፈለገውን ነገር ይገዛበታል። አንድ ሰው ጌታ ለመሆን ቢፈልግ ምን ማድረግ ያስፈልገዋል? ሌትና ቀን መስራት እና ገንዘብ ማስቀመጥ ያስፈልገዋል። የጥሩነሽ አባትና እናት ባለጸጋ ናቸው። አዎ፣ በጣም ባለጸጋ ናቸው። ወደ ቤትህ ለምን በጨለማው ሄድክ? መሄድ ግዴታዬ ነበር። እቤት ውስጥ በጣም ጨለማ ነው። የለም፣ በጣም ጨለማ አይደለም። ቤቱ በቂ ብርሃን አለው። አዎ አለው። የጨለማ ተቃራኒ ምንድን ነው? የጨለማ ተቃራኒ ብርሃን ነው። የዋሽንግቶን ባንኮች በመቶ ስንት ወለድ ይሰጣሉ? በመቶ ሶስት ወይም አራት ይሰጣሉ። በመቶ ሰባት ወለድ ትፈልጋለህ? የለም፣ አልፈልግም። አስተማሪያችሁ ክፉ ነው ወይስ ደግ? በጣም ደግ ሰው ናቸው። ናረቲቭ ድርሰት ልብሴ በጣም ቆሸሸ። መቆሸሽ። ዛፉ ደረቀ። መድረቅ። እሳቸውን ተመገቡ። መመገብ። ዛሬ ጥሪ አለህ? አቶ ዮሐንስ የመኪናን ጎማ ከለወጡት በኋላ ትንሽ ዘግይተው እነ አቶ ከበደ ቤት ደረሱ። እርሳቸው እንደ ደረሱ ከፍ ያለ ደስታ ሆነ። ከዚያ በኋላ ወይዘሮ ጥሩነሽ አቶ ከበደ አቶ ዮሐንስን ከሌሎቹ እንግዶች ጋር እንዳስተዋውቃቸው ነገረችው። አቶ ዮሐንስም እጃቸው በጣም ቆሽሾ ስለ ነበር ከመተዋወቃቸው በፊት መታጠብ ፈለጉ። አቶ ከበደም ለአቶ ዮሐንስ መታጠቢያ ቤቱን አሳይቶ ሳሙናና ፎጣ አቀረበላቸው። አቶ ዮሐንስ እጃቸውን ታጥበው በፎጣ ካደረቁ በኋላ ወደ እንግዳ ቤት ሄደው ከሌሎቹ እንግዶች ጋር ተዋወቁ። ከዚያ በኋላ ምግብ ቀረበላቸውና ተመገቡ። እጥሪው ቤት ውስጥ ደስ የሚያሰኝ ጊዜ ነበራቸው። ጥያቄዎች፣ አቶ ዮሐንስ እና አቶ ከበደ ቤት ምን ጊዜ ደረሱ? ለምን ትንሽ ዘግይተው ደረሱ? እርሳቸው ጥሪው ቦታ እንደ ደረሱ ምን ሆነ? ወይዘሮ ጥሩነሽ ለአቶ ከበደ ምን ነገረችው? አቶ ዮሐንስ እጃቸውን ለምን መታጠብ ፈለጉ? አቶ ከበደ ለአቶ ዮሐንስ ምን አቀረበላቸው? አቶ ዮሐንስ እጃቸውን ታጥበው ምን አደረጉ? እጃቸውን በፎጣ ካደረቁ በኋላ ምን አደረጉ? ከእንግዶቹ ከተዋወቁ በኋላ ምን ሰሩ? እጥሩ ቤቱ ውስጥ እንዴት ያለ ጊዜ አሳለፉ? This is the end of unit 26.